ዋገሚት ፈያታ ነጋት ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፈጻጸም ላይ እናንተም በየጊዜው እንደሚሰሙት በተለይ ሕግ የሚያስፈጽመው ኃይል ፖሊስ አካባቢ ግድፈቶች ሊኖሩ ይችላሉ ታይተዋልም እና ግን በአጠቃላይ እንደ መንግስት አቅጣጫ መወሰድ እንደሌለበት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲን ድምፅ ነው የሰማችሁት። በዓለም አቀፍ ድርጅቶች ውስጥ የሚሰሩ አንዳንድ የውጭ አገር ዜጎች በአስቸኳይ ጊዜ አዋጁ ሳቢያ ችግር ደረሰብን የሚል ቅሬታ ማቅረባቸውን አስመልክቶ ከተናገሩበት ጋዜጣዊ መግለጫ የተወሰደ ነው። ሙሉ ዘገባው በዕለቱ አብይሬስ ይቀርባል። በሌላ ዜና በኢትዮጵያ የተኩስ አቁም ስምምነት እንዲደረስ በሚል ጥረት የያዙ የዩናይት ስቴትስና የአፍሪካ ኅብረት ልዩ መልእክተኞች ዛሬ ወደ ኢትዮጵያ መመለሳቸው ተዘግቧል። የዚህም ዝርዝር ደርሶናል። ሐሙስ ህዳር 9 2014 ዓ ም ጤና ስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ለራዲዮ በቴሌቪዥን ስርጭታችን በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ ከእለቱ ዜና አቅራቢ ቆንጅ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከዌብእና ማኅበራዊ መገናኛ ቅርብሮች አሰናጃችን አበባየሁ ገበያውና ከዕለቱ ዋና ዘጋጅ ጽዮን ግርማ እንዲሁም በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችው ቆንጂት ታየ ነኝ። የቤንሻንጉል ክልል መንግስት የክልሉን ጸረ ሽምቅ አዛዥ ጨምሮ ከፍተኛ አመራሮችን ከኃላፊነት ማንሳቱ ተገለጸ። የክልሉ የብልጽግና ጽህፈት ቤት ኃላፊ አቶ ይስሐቅ አብደልቃድር አመራሮቹ ከኃላፊነታቸው የተነሱት የተሰጣቸውን ስልጣን በአግባቡ ባለመወጣትና ከጸጥታ ችግር ጋር በተያያዘ በቁጥጥር ስር ውለዋል ብለዋል። አስቴር ምስጋናው አጠር ያለ ዘገባ ይዛለች። በተደጋጋሚ የጸጥታ ችግር የሚነሳበት የቤኒሻንጉል ጉሙዝ ክልል ከጳጉሜ 2012 ዓ.ም ጀምሮ በኮማንድ ስር ሲመራ ቢቆይም በክልሉ ተጨባጭ ለውጥ ሊመጣ እንዳልቻለ የክልሉ የብልጽግና ጽህፈት ቤት ኃላፊ አቶ ይስቅ አብድል ቃድር ለአሜሪካ ድምፅ ገለጹ። በዚህም ምክንያት ኃላፊነታቸውን በአግባቡ አልተወጡም በተባሉ ሶስት የክልሉ ከፍተኛ አመራሮች ላይ እርምጃ መውሰዱንም ገልጸዋል። ቅዱሳ ቦሾ የሚባል ከጸጥታ ስራዎች ጋር ተያይዘው በክልላችን ውስጥ የነበረ ከላይ ሁለት ዓመት በላይ የቆየው የፀጥታ ጉዳይ እስካሁን መፍትሄ አለመገኘቱ አንዱ የአመራር ችግር ነው። አመራሩ በአግባቡ አልተመራም። በትክክል የኦፕሬሽን ስራ ከመስራት ጋር ተያይዞ መውሰድ የሚገባ እርምጃ ከመውሰድ ጋር ተያይዞ በአግባቡ ተቋሙን አልመራም ከሚል። አቶ ይስሀቅ አክለውም የመተከል ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊና የግልገል በለስ ከንቲባ ከጸጥታ ጋር በተየ ያዘ ተጠርጥረው መታሰራቸውን ይናገራሉ። እነዚህ ሁለቱ አመራሮችም አጠቃላይ የመደቀል ዞን የኮማንድ ፖስት የሚመራ ዞን ስለሆነ በዞኑ የኮማንድ ፖስት ውሳኔ ነው እነዚህ ትያዙ የተደረገው። ሁለቱ አመራሮች በተለያየ ምክንያት ከሰተታ ጋር ተያይዘው ችግር ያለባቸው ናቸው ተብሎ ነው ኮማንድ ፖስቱ የያዘው። እነዚሁ በተመሳሳይ የኮሚኒኬሽን ኃላፊ የነበረው አቶ ገበያ ጆጉዴ ይባላል። እሱም በተመሳሳይ ገወጥ ውስጥ እንደገባ ምናልባት ከጸረ ሰላም ኃይል ጋር ንክች ያለበት ተብሎ ነው የተያዘው። አመራር ሆኖ እንደዚህ የሚጠረጠር ከሆነ መያ ስላለበት መጠየቅ ስላለበት ነው አሁን ከኃላፊነትም እንዲነሱና እንዲጠየቁ የተደረገው እንጂ፣ አሁን የምርመራ ቡድን ስራቸውን እየሰሩ ስለሆነ መጨረሻ ላይ ሰብሰብ አድርጎ አንድ ላይ መግለጫ ይሰጣሉ ብለን እንጠብቃለን። በቤኒሻንጉል ጉምዝ ክልል በተለያዩ ጊዜያት በሚነሱ ማንነትን መሰረት ያደረጉ ግጭቶች ቁጥራቸው የበዛ ሰዎች ለሞትና መፈናቀል መዳረጋቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በአርቲስት ሀጫሉ ሁንዴሳ ግድያ ተጠርጣሪ የነበረችው አራተኛ ተከሳሽ ላምሮት ከማል ከእስር በዋስ እንድትፈታ ፍርድ ቤት ወስኗል። የፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣን ፍርድ ቤቱ የተከሳሿን የመከላከያ ምስክሮች ለመስማት ለህዳር 23 እና 24 ቀጠሮ መቁረጡን ለአሜሪካ ድምፅ ገልጸዋል። ናኮር መልካ አጭር ዘገባ አለው። ዛሬ የተሰየመው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ምርመራ ችሎት ተከሳሿ ለአምሮት ከማል በአምስት ሺህ ብር ዋስትና ከእስር እንድትለቀቅ ወስኗል። የፍትህ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ስለ ሂደቱ ሲያብራሩ ጉዳዩን ለመጀመሪያ ጊዜ የተመለከተው ፍርድ ቤት ነጻ ማለቱ ተገቢ አልነበረም፣ ይልቁንም የተከሰሰችበትን አንቀጽ ቀይሮ ነበረ መመልከት የነበረበት የሚል ድምዳሜ ላይ ደርሶ በጸረ ሽብር አዋጅ ተከሳ የነበረ ቢሆንም በወንጀል ህጉ ላይ ሰዎችን ለአደጋ ማጋለጥ በሚል የወንጀል ድንጋጌ ስር እንድትከላከል እንድይ ሰጥቶ ጉዳዩን ወደ ከፍተኛ ፍርድ ቤት መልሶት ነበረ። በዚህም መሰረት ከፍተኛ ፍርድ ቤት ከጠቅላይ ፍርድ ቤት የተሰጠውን በይግባኝ ታይቶ የሰጠው ውሳኔ መሰረት አድርጎ የመከላከያ ምስክር ለመስማት ነበር የተቀጠረው። ነገር ግን መከላከያ ምስክሩን ያላቀረ ወይም ደግሞ ዝግጁ ያላደረገ ስለሆነ ተለዋጭ ቀጠሮ ለአቅር ብሎ ጠበቋ ባቀረቡ ጥያቄ መሰረት የተከሳሿን መከላከያ ምስክር ለመስማት ነው ለህዳር ሀያ ሶስት እና ሀያ አራት ቀጠሮ የተያዘው ማለት ነው። ሚኒስቴር መስሪያ ቤቱ ከዚህ በኋላ በተከሳሿ ላይ የሚያቀርበው ማስረጃ እንደሌለ የገለጹት አቶ አወል ሱልጣን በቀጣይ የህዳር 23 እና 24 የፍርድ ቤት ቀጠሮ ፍርድ ቤቱ የሚሰጠውን ውሳኔ እንደሚጠብቁ ተናግረዋል። አቃቤ ሕግ ምስክር ምስክሩን አስተምቶ ማስጃውን አስተምቶ አቅርቦ ከጨረሰ በኋላ ተከሳሽ ተከላከል ሲባል ችሎቱ የሚያዳመጠው የተከሳሽ መከላከያ ምስክር ብቻ ስለሆነ ከዚህ በኋላ የምንጠብቀው ተከሳሿ በተገበ ጥፋተኛ እንዳትባል የምታቀርባቸው ማስጃዎችን የማድመጥ ነው ማለት ነው። የቀረቡት ማስረጃዎች ይወስኑታል ማለት ነው። እዛው ይቀርባል። ጭብጡ በዛ በጭብጡ ላይ ክርክር ይደረጋል ማለት ነው። አራተኛው ተከሳሽ ለምሮት ከዚህ ቀደምም ፍርድ ቤት በነጻ አሰናብቷት እንደነበር ይታወሳል። በሌላ በኩል ድምፃዊ ሃጫሉ ሁንዴሳን በመግደል የተከሰሱ ሶስት ተከሳሾች የተላለፈባቸውን የእስራት የፍርድ ውሳኔ ለመፈጸም በማረሚያ ቤት እንደሚገኙ መዘገባችን አይዘነጋም። ለአሜሪካ ድምፅ ናኮር ምልካ ካምቦ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዜጎቿ ከኢትዮጵያ እንዲወጡ በድጋሚ አሳስባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ኢትዮጵያ ውስጥ ያሉ የዩናይትድ ስቴትስ ዜጎች መውጣት አለባቸው ሲሉ በትናንትናው ዕለት ነው በድጋሚ ማሳሰቢያ ያወጡት። ስማቸው ያልተገለጸ አንድ የውጭ ጉዳይ ሚኒስቴሩ የቆንስላ ጉዳዮች ቢሮ ተጠሪ በሰጡት ማሳሰቢያ ይህንን ማሳሰቢያችንን ብዙ ጊዜ ሰምታችሁታል፣ አሁንም ደግመን እናሳስባችኋለን ብለዋል። በውጭ ሀገር ከሚገኙ የዩናይትድ ስቴትስ ዜጎች ደህንነት በላይ ቅድሚያ የምንሰጠው ጉዳይ የለም ሲሉ አክለዋል። የውጭ ጉዳይ ሚኒስቴር ቆንስላ ጉዳዮች ቢሮ ባለስልጣን አክለው ሁሉም ወገኖች ውጊያውን አቁመው ድርድር እንዲጀምሩ የአፍሪካ ሕብረትን ጨምሮ በአካባቢው ካሉ አጋሮቻችን ጋር አብረን በመስራት የተጧጧፈ የዲፕሎማሲ ጥረታችንን እየቀጠልንም እያለን የዩናይትድ ስቴትስ ዜጎች አሁን የመንገደኛ አውሮፕላን በረራ አማራጩ ባለበት ጊዜ እንዲወጡ የምንወተውተው በዚህ ምክንያት ነው ብለዋል። ባለፉት በርካታ ቀናት በአዲስ አበባ የጸጥታ ሁኔታ የተለወጠ ነገር እንደሌለ አስተውለናል፣ ሲሉ አክለው አንዳንድ የዩናይትድ ስቴትስ ዜጎች አሁን ያለውን ሁኔታ በመከታተል ምንም የለም መቆየት እችላለሁ፣ የሚል ድምዳሜ ላይ ደርሰው ሊሆን ይችላል ብለን እንሰጋለን ብለዋል። አያይዘውም በእኛ በኩል ምክረ ሀሳባችን አልተቀየረም፣ አሁኑኑ ውጡ ሲሉ አሳስበዋል። የኢትዮጵያ ባለስልጣናት ጦርነቱ እየተካሄደ ካለባቸው አካባቢዎች በስተቀር የአዲስ አበባ የጸጥታ ሁኔታ እያሽቆለቆለ ሊሄድ ይችላል የሚለውን ሲያጣጥሉና ሀገሮች ዜጎቻቸውን እንዲወጡ መወትወታቸውን ሲያወግዙ ቆይተዋል። በአፍሪካ ሀገሮች ጉብኝት ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኬንያ ጉብኝታቸውን አጠናቀው ወደ ናይጄሪያ ተጉዘዋል። በዚያ የባይደን አስተዳደርን የአፍሪካ ፖሊሲ አስመልክተው አብይ ንግግር እንደሚያደርጉ ተገልጿል። ቀደም ብሎ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ እንዳመለከተው የውጭ ጉዳይ ሚኒስትር ብሊንከን በመዲናዋ አቡጃ ከናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ አኒዮማ፣ ከፕሬዝደንቱ ሞሐማዱ ቡሃሪ ና ከምክትል ፕሬዚደንቱ የሚ አሲንባጆ ጋር ይነጋገራሉ። በውይይታቸውም ዓለም አቀፍ የጤና ደኅንነትን የኤነርጂ ተደራሽነትንና የኢኮኖሚ እድገትን እንዲሁም ዲሞክራሲን ማጎልበትን ጨምሮ በተለያዩ ርዕሶች ላይ እንደሚያተኩሩ ተጠቁሟል። በውጭ ጉዳይ ሚኒስትሩ የናይጄሪያ ጉብኝትና ቀደም ባለው በኬንያ ቆይታቸው ላይ ያተኮሩ ወቅታዊ ዘገባዎች በመጽሔት ክፍለ ጊዜ ይቀርባሉ። የኬንያ ፕሬዚደንት ኡሁሩ ኬንያታ የስደተኞች ጉዳይ ረቂቅ ህጉን መፈረማቸው ያስደሰተው መሆኑን ኢንተርናሽናል ሬስኪው ኮሚቴ የተባለው ግብረሰናይ ድርጅት አስታወቀ። ፕሬዚደንቱ እርምጃው መውሰዳቸው ኬንያ ውስጥ ለተጠለሉ ከ500 ሺ በላይ ስደተኞች የትምህርት የስራና፣ ከህብረተሰቡ ጋር የመዋሃድ እድል ይፈጥርላቸዋል ብሏል የግብረ ሰናዩ ድርጅት። ሌላው ሬፊጅስ ኢንተርናሽናል የተባለው ድርጅትም እንዲሁ ህጉ በኬንያ ያሉ ስደተኞች ጉዳይ የተቀናጀ መንግስታዊ አሰራር ታቅዶለት ስደተኞቹ ለሀገሪቱ ኢኮኖሚ አስተዋጽኦ እንዲያበረክቱ እድል ይከፍታል ሲል በህጉ መፈረም ደስታውን ገልጿል። ወደ ሱዳን ዜና ስናልፍ የሱዳን የጸጥታ ኃይሎች ትናንት ረቡዕ በተቃዋሚ ሰልፈኞች ላይ ጥይት መተኮሳቸውንና አስለቃሽ ጋዝ መርጨታቸው ተገለጸ። የጸጥታ ኃይሎቹ የጦር ሰራዊቱ አስተዳደሩን ለዲሞክራሲያዊ ሲቪላዊ የሽግግር መንግስት እንዲመልስ በመጠየቅ ሰልፍ ባደረጉበት ወቅት ተኩስ መክፈታቸውን ነው ተቃዋሚዎች የገለጹት። የሱዳን ሐኪሞች ማህበር የተባለው ቡድን በትናንቱ ሰልፍ ላይ ቢያንስ አስር ሰዎች መገደላቸውን እንዳመለከተ በዋና ከተማዋ ካርቱም የሚገኘው የቪኦኤ ዘጋቢ ገልጿል። በሌላ ዜና የሱዳኑ ወታደራዊ የመንግስት ግልበጣ ተከትሎ ቢያንስ 33 ሰዎች በጸጥታ ኃይሎች እጅ መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሯ ሚሸል ባሽሌ አውግዘውታል። ከተገደሉት መካከል 15ቱ ትናንት ብቻ ካርቱም፣ ካርቱም ባህሪና ኡምድሩማን ውስጥ በተካሄዱ የተቃውሞ ሰልፎች ላይ በጥይት የተገደሉ መሆናቸውን ከሰብአዊ መብት ኮሚሽነሯ ቢሮ የወጣው መግለጫ አመልክቷል። በመጨረሻም ግብፅ ሕፃናትም ጭምር ያሉባቸው ሰባት ኤርትራውያንን ነገ አስገድዳ ወደ ኤርትራ ልትመልስ ነው ሲል አምነስቲ ኢንተርናሽናል ተናገረ። የሰብአዊ መብት ድርጅቱ በትዊተር ገጹ ባወጣው ቃል ኤርትራውያኑ በግድ ወደ ሀገራቸው ቢመለሱ ለጥቃትና ለበደል ሊጋለጡ ይችላሉ ሲል አሳስቦ ጥገኝነት የመጠየቅ ዕድል ሳይሰጣቸው መባረራቸው ዓለም አቀፍ ሕግን የሚጥስ አድራጎት ነው ብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት አየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈውን የአማርኛ ዝግጅታችንን ነው ሐሙስ ኅዳር 9 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ጋንግሺ ቻንግ፣ በቀጥታ ስርጭት ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። በዓለም ዜናዎች የመደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አቢይ ርዕስ በአስቸኳይ ጊዜ አዋጁ ሳቢያ ችግር እንደደረሰባቸው በዓለም አቀፍ ድርጅቶች ውስጥ የሚሰሩ አንዳንድ የውጭ አገር ዜጎች ቅሬታ እንዳቀረቡ የውጭ ጉዳይ ሚኒስትር ቃል አቀባይ ገለጡ። ህጉ ዜግነት ላይ ያነጣጠረ እንዳልሆነም ዛሬ ለጋዜጠኞች በሰጡት ሳምንታዊ መግለጫቸው ላይ ተናግረዋል። አንዳንድ ግዙፍ የመገናኛ ብዙሃን ተቋማት አሁንም ከሀገሪቱ ነባራዊ ሁኔታ ጋር የሚጋጩ ዘገባዎችን ያቀርባሉ ሲሉም ቃል አቀባዩ ነቅፈዋል። መለስካቸው አመሀ ተከታትሎታል። አንዳንድ በዓለም አቀፍ ድርጅቶች እንዲሁም በተለያዩ ኤምባሲዎች የሚሰሩ የውጭ አገር ዜጎች ከጥቂት ሳምንታት በፊት ተግባራዊ በተደረገው የአስቸኳይ ጊዜያዎች ምክንያት መብታችን ተጥሷል ሲሉ ቅሬታ ማቅረባቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ቃል አቀባዩ እንዳብራሩት ቅሬታ አቅራቢዎቹ ህጉን ለማስከበር የሚደረጉ እንቅስቃሴዎች መብቶቻችንን የሚጋፉ ናቸው ይላሉ። ይሁንና አምባሳደር ዲና ይህ ህግ ማንነትን ኢላማ ያደረገ አይደለም አዋጁ ተግባራዊ ሲደረግ በሕግ አስከባሪ ግለሰቦች አንዳንድ ግድፈቶች ሊታዩ ቢችሉም የህግ ዋና ዓላማ ሌላ ነው ብለዋል። ይሄ የስቴት ኦፍ ኢመርጀንሲ ነው። የአገርን ሉዓላዊነት፣ የአገርን ነጻነት ለመጠበቅ የወጣ ህግ ነው። ሊከበር ይገባዋል። ማንኛውም ሰውን ማክበር አለበት ነው መነሻው። እነዚህ ሰዎች ግን የውጭ አገር ዜጎች በመሆናቸው፣ የተለየ ብሔረሰብ አባላት በመሆናቸው፣ የተለዩ ዜጎች በመሆናቸው፣ የተለየ ቋንቋ ስለሚናገሩ ተለይቶ ታርጌት የተደረጉበት ሁኔታ የለም። ነገር ግን በአፈጻጸም ላይ እናንተን በየጊዜው እንደሚሰሙት በተለይ ይሄንን የሚያስፈጽመው ኃይል ፖሊስ አካባቢ ግድፈቶች ሊኖሩ ይችላሉ ታይተዋልም እና ግን በአጠቃላይ እንደ መንግስት አቅጣጫ መወሰድ እንደሌለበት ነው። መታወቂያም በተመለከተ ወረድ የሰጡ መግለጫዎች አሉ። አይዲ ካርድ ድራይቪንግ ላይሰንስ ፓስፖርት ጭምር መጠቀም እንደሚችሉ የወጣበት ሁኔታ ነው ያለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሰሞኑን በኢትዮጵያ መንግሥት ታስረዋል የተባሉ የድርጅቱ ሠራተኞች በአስቸኳይ እንዲፈቱ መጠየቃቸው ይታወቃል። የዋና ጸሐፊው ቃል አቀባይ እንደሚሉት እነዚህ በስር ላይ ያሉ የተባበሩት መንግሥታት ድርጅት ሠራተኞች በምንም ምክንያት እንደታሰሩ አይታወቅም፣ የቀረበባቸው ክስም እስከ ዛሬ የለም ብለዋል። አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ያተኮሩበት አንዱ ጉዳይ የሰብአዊ እርዳታን አቅርቦት የተመለከተ ነበረ። አንዳንድ የዓለም አቀፉ ማኅበረሰብ አባላት የሰብአዊ እርዳታን በሚፈለግበት ጊዜና ስፍራ ለማድረስ መንግሥት የሚያደርገውን ጥረት ዛሬም አንኳሰው ያቀርቡታል ብለዋል። ይሁንና ይላሉ አምባሳደር ዲና፣ መንግሥት ሰብአዊ እርዳታን ለተቸገሩ ወገኖች የማድረስ ቁርጠኝነት እንዳለው የሚያጠያይቅ አይደለም። በቅርቡም እርዳታዎችን በሰሜኑ አገሪቱ ክፍል ተደራሽ ለማድረግ የኮምቦልቻንና የላሊበላን አውሮፕላን ማረፊያዎች በጥቅም ላይ ያውላል ብለዋል። ሌላው ታዋቂ ዓለም አቀፍ መገናኛ ብዙኃን ተቋማት የሚሰነዝሩ ጥቃት ነው ሲሉ ይነቅፋሉ። የተወሰኑቹ ትላልቅ ሚዲያዎች የሀገራችንን አቀራረብ የሀገራችንን ሁኔታ ነባራዊ ሁኔታ አጣሞ የማሳየት ዲስቶርት የማድረግ የሌለን ነገር የመዘገብ ስራ ውስጥ በብዛት ተጠምዶ የነበሩ ዋና ዋና ሚዲያዎች እንዳሉ ታውቃላችሁ። እነዚህ ሚዲያዎች ይሄን በመስራት ነው አብዛኛውን ጊዜ የሚያሳልፉት የሌለም ነገር ነው ኩክ ሲያደረጉ የቆዩት እንዳለፈው ሳምንት ለምሳሌ አዲስ አበባ ተከበዋል የውጭ ሀገር ዜጎች ከሀገር እንዲወጡ የመግፋት ስነ ልቦና ጦርነት የማካሄድ ነገሮች አሉ ከኢትዮጵያ መንግስት በኩል ብዙ ጊዜ በአንዳንድ የምዕራብ ሀገሮች የሚቀርበውን ህወሓትን የመደገፍ ክስ ከሌላ ወገን ሲስተባበል ይሰማል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ መንግስት ተወካይ ማንንም ወግነን አልቆምንም ሲሉ በተደጋጋሚ መደመጣቸው አይዘነጋም አምባሳደር ዲና ሙፍቲ በሳምንቱ ከተስተዋሉ ዲፕሎማሲያዊ ክንውኖች መካከል የኬንያውን ፕሬዚዳንት ኡሁሩ ኬንያታን ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ተገኝተው ያደረጉትን ውይይት፣ ጠቅላይ ሚኒስትር አብይ አህመድ ከካናዳና ከስዊድን ጠቅላይ ሚኒስትሮች ጋር ያደረጉትን የስልክ ውይይት ጠቅሰው ዝርዝር ከመስጠት ተቆጥበዋል። በተመሳሳይ ዜና አመሻሹ ላይ የመንግሥት ኮሚኒኬሽን አገልግሎት ባወጣው መረጃ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማን ጋር መወያየታቸውን አስታውቋል። የአገልግሎቱ መግለጫ ከአሸባሪ ህዋት ጋር የሚደረገው ጦርነት ስለሚቆሙበት መንገድ የአሜሪካ ሐሳብ ምን እንደሆነ በልዩ ልዑኩ በኩል የተነሳ ሲሆን፣ አቶ ደመቀም የኢትዮጵያን አቋም አስረድተዋል ብሏል። መግለጫው አክሎም ለሰብአዊ እርዳታ የሚውሉ በረራዎች ወደ ኮምቦልቻና ላሊበላ አውሮፕላን ማረፊያዎች እንደሚያቀኑ አቶ ደመቀ መኮንን ለፌልትማን እንደገለጹላቸው ይናገራል። ወደ ትግራይም 369 እርዳታ የጫኑ መኪናዎች እንዲገቡ መፈቀዱንም ምክትል ጠቅላይ ሚኒስትሩ እንደነገሯቸውና በተለያዩ የኢትዮጵያ ክፍሎች የሚገኙ የአሜሪካ ዜጎችን ሁኔታ በተመለከተም ውይይት መደረጉን ገልጸዋል። መንግሥት በአሸባሪነት የፈረጀው ህውሃት አሁንም ቢሆን በአፋርና በአማራ ክልሎች ጥቃት እየፈጸመና ከፍተኛ ሰብአዊና ኢኮኖሚያዊ ውድመት እንዲሁም ስነ ልቦናዊ ጉዳት እያደረሰ መሆኑን ከሁለቱም ክልሎች ለቆ እንዲወጣ ግፊት ሊደረግበት እንደሚገባ አቶ ደመቀ ልዩ ልኡኩን አሳስበዋል ሲል መግለጫው ደምድመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። በሌላ ዜና በኢትዮጵያ የተኩስ አቁም ስምምነት እንዲደረስ የሚል ጥረት እያደረጉ ያሉት የዩናይት ስቴትስ እና የአፍሪካ ህብረት ልዩ መልእክተኞች ዛሬ ወደ ኢትዮጵያ መመለሳቸውን ሮይተርስ ዘግበዋል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦቦሳንጆና የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ዛሬ ወደ አዲስ አበባ የገቡት በኢትዮጵያ አንድ ዓመት ያስቆጠረው ግጭት አብቅቶ የሰላም ስምምነት እንዲካሄድ ጥረት ሊያደርጉ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ መናገራቸውን ጠቅሶ ሮይተርስ ዘግቧል። ሁለቱም ከፍተኛ ዓለም አቀፍ ባለስልጣናት የኢትዮጵያ መንግስትና አማጺው የህወሓት ታጣቂዎችና አጋሮቻቸው ያለምንም ቅድመ ሁኔታ ተኩስ እንዲያቆሙና በሰሜን ኢትዮጵያ በጦርነቱ ለተጎዱ ሰዎች ሰብአዊ እርዳታ እንዲደርስ የሚሉ ጥያቄዎችን ማቅረባቸውም ተዘግቧል። በተያያዘ ዜና የፌልትማንን ወደ ኢትዮጵያ መምጣት ተከትሎ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ልዩ መልእክተኛው ከኢትዮጵያ ከፍተኛ ባለስልጣናት፣ ከአፍሪካ ህብረት ተወካዮችና ሌሎች ዓለም አቀፍ አጋሮች ሀገሮች ጋር ግጭቱን ለማስቆም በድርድር ዘላቂ ተኩስ አቁም ማምጣት በሚቻልበት ሁኔታ ላይ እንደሚነጋገሩ ማስታውቋል። አድማጮች፣ አሁን ወደ ተከታዩ ርዕስ ነው መወስዳችሁ። ካለፈው ሰኞ አንስቶ ለአምስት ቀናት በአፍሪቃ ይፋዊ የስራ ጉብኝት በማድረግ ላይ የሚገኙት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያለፉትን ሁለት ቀናት የኬንያ ቆይታቸውን አገባደው በናይጄሪያ እንዲሁም በሴኔጋል ለሚያደርጉት ቆይታ ወደ አቡጃ አቅንተዋል። በኬንያ ቆይታቸው የኢትዮጵያን ጉዳይ ጨምሮ ቀጠናዊ ጸጥታን እንዲሁም ሰላምና ኮቪድ-19ን የአየር ንብረትን በሚመለከቱ ጉዳዮች ዙሪያ ከፕሬዚዳንት ኡሁሩ ኬንያታና ከኬንያ ከፍተኛ ሚኒስትሮች ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ዛሬ በአቡጃ ቆይታቸው ከናይጀሪያው ፕሬዚዳንት ሙሐመዱ ቡሃሪ ከምክትል ጠቅላይ ሚኒስትር የሚ አሲንባጆና ከሌሎች የአገሪቱ ከፍተኛ ባለስልጣናት ጋር ይወያያሉ ተብሎ ይጠብቃል። ዲሞክራሲን፣ የአየር ንብረት ለውጥንና ኮቪድ-19ን በሚመለከቱ ርዕሰ ጉዳዮች ላይ እንደሚያተኩር በተጨማሪም የፕሬዚዳንት ጆ ባይደንን አስተዳደር በአፍሪቃ ላይ ያለውን ፖሊሲ የተመለከተ ንግግር እንደሚያሰሙም ይጠበቃል። ለሙሉ ዘገባው እደን ገረመው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማክሰኞ ዕለት በናይሮቢ ኬንያ፣ ከኬንያ የካቢኔ ጸሐፊና ውጭ ጉዳይ ሚኒስትር ራቸል ኦማሞ ጋር በመሆን በጋራ ሁለቱ ሀገራት በተስማሙባቸው ጉዳዮች ላይ ለጋዜጠኞች መግለጫ ሰጥተዋል። የኬንያ የውጭ ጉዳይ ሚኒስትር ራቸል ኦማሞ የውጭ ጉዳይ ሚኒስትሩ በኬንያ መገኘታቸው የኬንያና የዩናይትድ ስቴትስን ወዳጅነትና ግንኙነት ጥንካሬ የሚያመላክት ነው ያሉ ሲሆን በዋዜማው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተለ በተለያዩ ጉዳዮች ላይ ከፕሬዚዳንት ኡሁሩ ኬንያታ ጋር ውይይት አድርገው እንደነበረ አስታውቋል። በእለቱም ኮቪድ አስራ ዘጠኝን ለመቋቋም ሀገራቸው ከዩናይትድ ስቴትስ ለተቀበለቻቸው ከፍተኛ ቁጥር ስላላቸው ድጋፎች እንዲሁም ዘርፈ ብዙ ትብብሮችን በተባበሩት መንግስታት የጸጥታ ምክር ቤት በኩል ለማድረግ መወያየታቸውን ሚኒስትሯ ገልጸዋል። በሌላ በኩል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር የኮቪድ አስራ ዘጠኝ ክትባትን ማዳረስ ላይ በተስማሙባቸው ያላቸው ጉዳዮችን በማንሳት ከአፍሪካ ህብረት ከአፍሪካ የበሽታ መከላከልና መቆጣጠር ሲዲሲ አፍሪካ እንዲሁም ዓለም አቀፍ የኮቪድ 19 ህብረት ከኮቫክስ ጋር በመሆን በመላው ሀገሪቱ የክትባት ተደራሽነት እንዲኖር እየሰሩ መሆናቸውን እንዲህ ሲሉ ገልጸዋል። እስካሁን ድረስ ለ43 የአፍሪካ ሀገራት 50 ሚሊዮን ክትባት አከፋፍልናል። ከዚህ ውስጥ አራት ሚሊዮን ክትባቶች ለኬንያ የተሰጡ ናቸው። ከዚህ በተጨማሪም የ1.9 ቢሊዮን ዶላር ድጋፍ ለአፍሪካ የለገስን ሲሆን 76 ሚሊዮኑ ለኬንያ የተበጀተ ነው። የእርዳታ ታዲያ ምንም አይነት ፖለቲካዊ ዓላማ ሳይኖረው ህይወትን ለማዳን ብቻ ያለመ ነው ብሊንከን። በአፍሪካ በተለያዩ የአቅርቦት ችግሮች ምክንያት ክትባቱ ሊስተጓጎል ቢችልም ነገር ግን ዓለም አቀፍ ተቋማትና የበጎ አድራጎት ድርጅቶች ፈተናውን ለማለፍ እየሰሩ ነው ብለዋል። ከዚሁ ጋር በተያያዘም ዓለም አቀፉ የግብረሰናይ ድርጅት ሜርሲ ኮርፕስ ዩናይትድ ስቴትስ አፍሪካ በምግብ ደህንነት ችግርና በአየር ንብረት ለውጥ የተነሳ ቀድሞውንም የነበሩባት ችግሮች በኮቪድ-19 መባባሳቸውን ገልጸው የዩናይትድ ስቴትስ መንግስት መንግስት ተጨማሪ ድጋፍ እንዲያደርግ ጥሪ አቅርቧል። በሌላ በኩል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ላይ ኬንያ ለታዳሽ ኃይሎች መዋለንዋይ ሞዴል መሆን የምትችል ሀገር መሆኗን በመጥቀስ እንደ ኤሮፓያን አቆጣጠር በመጪው ሀያ ሰላሳ መቶ በመቶ ታዳሽ ኃይሎችን እንደምትጠቀምና ና የልማትና የፋይናንስ ኮርፖሬሽንም በኬንያ በንፋስ ኃይል የሚሰራ ግብርናን ለማቋቋም ማቀዱን አስታውቋል። ብሊንከን ይህንን ጉዳይ ከዚህ ስብሰባም በኋላም በኬንያ በተባበሩት መንግስታት ድርጅት የአየር ንብረት መርሃ ግብር ላይ ተገኝተው እንዲህ ሲሉ አብራርተውታል። ዛሬ ዓለም የሚበክለውን ፕላስቲክ ለመዋጋት ጥረታችንን ከፍ እናደርጋለን። ዩናይትድ ስቴትስ የውቅያኖስ ውስጥ የፕላስቲክ ብክለትን ለመቀነስ እንደምትሰራ ታስታውቃለች። እነዚህ ድርድሮች በመጪው የካቲት 2020 የተባበሩት መንግስታት ድርጅት አጠቃላይ የከባቢ አየር ስብሰባን በተመለከተ እናነሳችኋለን። ግባችን ውቅያኖሶችን በመጠበቅ ዓለምን ከፕላስቲክ ብክለት መታደግ ነው። ከዚህ በተጨማሪም ብሊንከን ማክሰኞ እለት በሰጡት ጋዜጣዊ መግለጫ የቀጠናው የሰላም ጉዳዮችን ከእሁሩ ኬንያታ ጋር አንስተው መነጋገራቸውን የገለጹ ሲሆን በኢትዮጵያ ጉዳይ ላይ የዩናይትድ ስቴትስ ልዩ ልዑክ ጄፍሪ ፌልት ብልትማን ከአፍሪካ ህብረት ከፍተኛ ተወካይ ኦሊሶንጎ ኦባሳንጆ ጋር በመሆን ያለምንም ቅድመ ሁኔታ ግጭቱ እንዲቆም እየሰሩ መሆኑን አስታውቀዋል። በሌላ በኩል ቀጠናዊ ሰላምን በተመለከተ በሶማሊያ ሽብርተኛው አልሻባብን ለመዋጋት በሶማሊያ የአፍሪካ ህብረት የሰላም አስከባሪ ሰራዊት አሚሶም ጋር ኬንያ አብራ መስራቷን በማድነቅ አልሻባብን ማሸነፍ በምስራቅ አፍሪካ ላለው ሰላም የሚጫወተው ፋይዳ ትልቅ መሆኑን ተናግረዋል። በተጨማሪም የሱዳንን ጉዳይ ያነሱ ሲሆን ተከሰተውን ተፈንቅለ መንግስትን አስመልክቶ ህዝቡ ለዴሞክራሲ የሚያደርገውን ጥሪ እንደሚያከብሩና ኬንያም ወታደራዊ የስልጣን ግልበጣን አለመደገፏ እንዲሁም በአፍሪካ ህብረት የሰላምና የጸጥታው ምክር ቤት ውስጥ ሱዳንን ከጸጥታ ጉዳዮች ማገዷን አድንቀዋል። በሱዳን ለተከሰተው ሁኔታም አዲሷ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በዚህ ሳምንት በካርቱም በመገኘት ዴሞክራሲና ሰላምን ለማምጣት መወያየታቸውንም ጠቁመዋል። ከመግለጫው በመቀጠል ከጋዜጠኞች የተለያዩ ጥያቄዎችን ያስተናገዱት ሚኒስትር ሚኒስትሩ ከአልጀዚራ ዘጋቢ ካታሪን ሶኢ ዩናይትድ ስቴትስ በአስቸኳይ ዜጎቿ ኢትዮጵያን ለቀው እንዲወጡ ጥሪ ያቀረበችው በዛ ያለ ሁኔታ እጅግ መባባሱና ግጭቱን ለማስቆም የሚቻል እንቅስቃሴ አለመኖሩን ያመላክታል ወይ በሚል ለቀረበላቸው ጥያቄ እንዲህ ብለዋል። በመላው ኢትዮጵያ እየተባባሰ በመጣው ግጭትና ብጥብጥ የተነሳ ስጋት ውስጥ ነን። የሀገሪቱ አንድነትና ደህንነት ስጋት ውስጥ እንዳለ ይታየናል። በዚህም የተነሳ የመጀመሪያ ኃላፊነቴና ኃላፊነታችን የዜጎችን ደህንነት ማስጠበቅ ነው። ብሊንከን አያይዘውም በኢትዮጵያ ያሉ አሜሪካውያን ባገኙት አማራጭ በሙሉ በመጠቀም ሀገር ለቀው እንዲወጡም አሳስበዋል። ብሊንከን ነገሮች ወደ ነበሩበት ይመለሳሉ ብለን እናስባለን፣ ያኔ ወደ ኢትዮጵያ ለመመለስም ምቹ በሚሆንበት ሰዓት ዜጎቹ ይመለሳሉ ብለዋል። ብሊንከን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም መሰረታዊ የስራ ኃላፊዎችን ብቻ ይዞ ሰራተኞቹን እንዲቀንስ ከቀናት በፊት መመሪያ እንደተሰጠውም አስታውቀዋል። ከዚህ በተጨማሪም ህወሓትና መንግስት ኦነግሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በመግታት ለውይይት እንዲቀመጡ፣ መንግስትም የታሰሩትን እንዲፈታና ሁሉም አካላት በህገ መንግስቱና በሰላም ለመመራት ወደ ስምምነት እንዲመጡ ጥሪ አድርገዋል። ከዚህ በተጨማሪም ዩናይትድ ስቴትስ በጠቅላይ ሚኒስትር አብይ አህመድ ህጋዊ መሪነት ታምናለች ወይ? ከሆነስ የህወሀት አብይን ለመጣል ያለውን ፍላጎት እንዴት ያዩታል በሚል ለቀረበላቸው ጥያቄ እንደሚመስለኝ በህገ መንግስቱ መሰረት የተመረጡት ጠቅላይ ሚኒስትር አብይ ጋር ያለውን ልዩነት ለመፍታት በሚያሳዝን ሁኔታ ሁሉም አካላት ፖለቲካዊ መፍትሄን ከመፈለግ ይልቅ በወታደራዊ ኃይል ለመፍታት ወስነዋል ያሉ ሲሆን በሁሉም አካላት የተፈጸሙ በደሎች በሙሉ በአስቸኳይ ቆመው መወያየቱ እንደሚበ ፍጥጫዎችም ደጋግመው ተናግረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኬንያ ቆይታቸውን ፈጽመው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከፕሬዝዳንት ሙሐመድ ቡሃሪ፣ ከምክትል ጠቅላይ ሚኒስትር የሚ ኦሲንባጆ በዴሞክራሲ በአየር ንብረት ለውጥና ኮቪድ-19 ዙሪያ ይወያያሉ። በተጨማሪም ሚኒስትሩ ዩናይትድ ስቴትስ በአፍሪካ ላይ ስለምታራመደው ፖሊሲም ይፋ እንደሚያደርጉም ይጠበቃል። የውጭ ጉዳይ ሚኒስትሩ ነገ ወደ ዳካር ሴኔጋል የሚያቀኑ ሲሆን ከፕሬዝዳንት ማኪያሳልና ከውጭ ጉዳይ ሚኒስ ሚኒስተሩ አይሳቲ ታልሳል ጋር በሁለቱ ሀገራት ግንኙነት ዙሪያ እንደሚወያዩም ይጠበቃል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ። ሄደን አድማጮች፣ ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። ሙሪቲ ሙትጋ በቀውስ ጉዳዮች ላይ የሚሰራው የዓለም አቀፉ የቀውስ አስወጋጅ ቡድን ክራይሲስ ግሩፕ የአፍሪካ ቀንድ ቢሮ የፕሮጀክት ዲሬክተር ናቸው። የዩናይትድ ስቴትስ የምስራቅ አፍሪቃ ሁኔታ አሳሳቢ እንደሆነ እየገለጸች ባለችበት በአሁኑ ጊዜ የውጭ ጉዳይ ሚኒስትሯን መላኳ እንደሚጠበቅ ሙትጋ አመልክተው፣ በተለይ ኢትዮጵያ በምስራቅ አፍሪቃ በህዝቧ ብዛት ቀዳሚ መሆኗ፣ በዓለም አቀፍ ሰላም ማስከበር ዘመቻም ልምድ ያካበተች ሆና ሳለ ራሷ የጸጥታ ፈተና ውስጥ መግባቷ ዩናይትድ ስቴትስን ጨምሮ ሁሉንም እያሳሰበ መሆኑን ገልጠዋል። ገልሞ ዳዊት ነው ያሰናዳው። ሙሪቲ ሙቲጋ በቀውስ ጉዳዮች ላይ የሚሰራው የኢንተርናሽናል ክራይስስ ግሩፕ የአፍሪካ ቀንድ ቢሮ የፕሮጀክት ዳይሬክተር ናቸው። ዩናይትድ ስቴትስ የምስራቅ አፍሪካ ሁኔታ አሳሳቢ እንደሆነ እየገለጸች ባለችበት ጊዜ የውጭ ጉዳይ ሚኒስትሯን መላኳ የሚጠበቅ እንደሆነ ምትጋ አመልክተው በተለይ ኢትዮጵያ በምስራቅ አፍሪካ በህዝቧ ብዛት ቀዳሚ መሆኗ በዓለም አቀፍ ሰላም ማስከበር ዘመቻም ልምድ ያካበተች ሆና በራሷ የጸጥታ ፈተና ውስጥ መግባቷ አሜሪካን ጨምሮ ሁሉንም እያሳሰበ መሆኑን ገልጸዋል። ይህ ለአካባቢው በጣም አሳሳቢ ወቅት ነው ያለው ሁኔታ በቀጠናው ተስፋ ተጥሎባቸው የነበረው ሱዳንና ኢትዮጵያ ከመስመር ውጭ እየሄዱ መሆናቸውን የሚያሳይ ነው። በታሪክ ስናይ ታጣቂ ኃይሎች እንዲህ አይነቱን ያለመረጋጋት ወቅት እንደ መልካም አጋጣሚ ይጠቀማሉ። የአፍሪካ ቀንድ በአሳሳቢ ወቅት ላይ ያለ የሱዳንና የኢትዮጵያ አይነት ክስተት ሲፈጠር ሌሎች የውጭ ኃይሎችም አጋጣሚውን ሊጠቀሙበት ይችላሉ። ሌላ ደግሞ ይሄ ነገር እየሆነ ያለው በኢትዮጵያ በግብፅና በሱዳን መካከል በአባይ ውሃ አጠቃቀም ላይ አለመግባባት ባየለበት ወቅት በመሆኑ እንደ በፊቱ የጃዙር ጦርነት ሜዳ እንዳይሆን በፍጥነት መፍትሄ መገኘት አለበት። የቀውስ ጥናት ባለሙያዎች እንደሚሉት የፖለቲካ ቀውስ ሲከሰት ሰዎች ራሳቸውን ለመከላከል ይታጠቃሉ። ይሄ ግትርነትን ስለሚያስከትል መፍትሄ ማግኘት አለበት። በዚህም ሱዳን ወደ ሲቪል አስተዳደር ብትመለስ፣ በተለይ ደግሞ ኢትዮጵያ በቀጠናው ወሳኝ ሀገር በመሆኗ ኢትዮጵያውያን ለጉዳያቸው በተቻለ ፍጥነት መፍትሄ ቢፈልጉ መልካም ነው። ሙሪቲ በተለይ አፍሪካ ውስጥ ነፍጥ ባነገቡና በመንግስት አስተዳደሮች መካከል ስለሚካሄድ ግጭቶች ሲናገሩ እንዲህ አይነት ሁኔታ የሀገረ መንግስት መስረታቸውን በአግባቡ ባላጠናቀቁ ወይም ማህበራዊና አስተዳደራዊ ተግባሮቻቸውን በተገቢ መንገድ ባላቀናጁ ሀገሮች ውስጥ እንደሚከሰት ጠቁመዋል። ለዚህም አህጉሪቱ ውስጥ በነፍጥ የሚታገሱ የመንግስት ግልበጣ አድራጎቶችን ለመከላከል የየአካባቢው በየነ መንግስታዊ ተቋማትና የአፍሪካ ህብረት ተግባራዊ እርምጃዎችን መውሰድ አለባቸው ሲል መክረዋል። በሁለቱም አካላት ላይ ጫና መደረግ ያለበት ይመስለኛል። አንዳቸውም በውጊያ ቢያሸንፉ ብቻቸውን ፖለቲካውን ማረጋጋት አይችሉም። ይህ መሰረታዊ የፖለቲካ ችግር በንግግር መፈታት ያለበት ነገር ነው። በአሁኑ ጊዜ አዲስ አበባ ለትግራይ የሰብአዊ ድጋፍ መንገድ ብታመቻች ምናልባት የትግራይን ቅራኔ አረጋግቶ ለንግግር መንገድ ሊከፍት ይችላል። ለኢትዮጵያ ብቻ ሳይሆን ለአፍሪካም ወሳኝ የሆነችው አዲስ አበባን ለመቆጣጠር የሚደረግ ሌላ የትጥቅ ንቅናቄ የማድረጉ ምርጫም የሚታሰብ አይደለም። ስለዚህ ሁለቱም ጉዳዩን በትክክል ማጤን አለባቸው። አዲስ የፖሊሲ አቅጣጫም ከኢትዮጵያ መምጣት አለበት። የውጭ ኃይሎች ደግሞ ሁለቱ አካላት እይነታቸውን በድርድር እንዲፈቱ መጠየቅ ነው የሚችሉት። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህሩ ዶክተር ዮናስ አሽነ የብሊንከን ጉብኝት በኢትዮጵያ ሰላም እንዲሰፍን በጎ ጫና ለማሳደር ከሆነ መምጣታቸው መልካም እንደሆነ ገልጸው ዩናይትድ ስቴትስ በቅርቡ በኢትዮጵያ ላይ እየወሰደች ናት ያሉትን አቋም ተችተዋል። በኢትዮጵያ ሰላም እንዲሰፍን ዓለም አቀፉ ማህበረሰብ ማድረግ አለባቸው የሚሉትን እንዲህ ያስረዳሉ። እንደምታውቀው አፍሪካ ነው ግሎባል ሳውስ ከሚባለው ክፍል ነው ግጭቶች ሲነሱ ውጭ ያሉ ሰዎች ወይም የውጭ ትልልቅ ሀገር ነን ብለው አለምን ላይ የራሳችንን ተጽዕኖ እናሰፍናለን ብለው ሀይላቸውን የሚያንቀሳቀሱ አካላት የሚመጡበትን መንገድ በጣም ስነተዋዊ በተዋረድ ሀይራርኪ ሴቪየር የሆነ የአጋኝነት መንፈስ መምጣት የለባቸው። መምጣት ያለባቸው የራሳቸው ቴዎሪ የሚገነቡ ሰዎች ሊብራል ኢንተርናሽናል ዝም እንኳን በሚፈቅደው ብን ላይ በኮፕሬቲቭ ስፔስ በትብብር መንፈስ መምጣት ነበረባቸው። በኢጋሊተሪያን ወይንም የጋርያ የጋርዮሽ የደህንነት ችግሮች ይከሰታሉ። ያንን ሪዘርቭ ለማድረግ ስትመጣ በዓለም አቀፍ መርሆች እና ህጎች ውስጥ ሆነን ነው ማማሰብ ያለብን። እንዲህ ያለቃና የምንዝር አይነት ግንኙነት እያሰብክ የምትመጣ ከሆነ ያ ብዙም እዚህ ሀገርም ለውጥ ያመጣ በጣም አዎንታዊ ያልሆኑ አሉታዊ የፖለቲካ ሂደቶችን በማዋለድ ይሆናል። መንግስት በሰላም ሂደቱ ውስጥ አሳታፊ እንዲሆንም ዶክተር ዮናስ ይመክራሉ። መንግስት አንዱ ኮንፍሊክት ውስጥ ያለ ሀካለው እና ሁሉ ጊዜ ጉድ ኦፊስ የሚሰጥ ጥሩ ጠራ አርጃው ሽምግልና ማካሄድ የሚችሉ ከውጭም ተቀርበ የሚመጡ ሀይሎች አሉ። የኔ ጥያቄ ያለው በመንግስት ብቻ ይፈታ ሳይሆን ብዙ መጣ አለው ታካለው መፍታት ስላለው አማክርሃለሁ፣ አግዝሃለሁ ብሎ የሚመጣን ሀይል መቀበሉ ጥሩ ነው እንደ አፍሪካ ቀንድም እንደ ኢትዮጵያ ነገር ግን የሚመጡት ነገር ሲመጡ ዲክቴት የሚያርግ ይህን አድርጉ ይህን አድርጉ፣ የራሱ ኮንፍሊክቲንግ ፓርቲዎቹ የሚያመጡት ኮንዲሽናሊቲ ሲያሉ እንደገና ሽማግሌዎቹ ኮንዲሽን ይዘው ከመጡ ነገሩን በጣም ውስብስብ ያደርጋሉ። መፍትሄዎች መምጣት ያለባቸው ከሁለቱም አካላት መሆኑን የአዲስ አበባ ዩኒቨርሲቲው ዶክተር ዮናስ አሽንም የአይሲጂ ሙሪ ቲሙቲጋም ደጋግመው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ኬንያ። አመሰግናለሁ ገልሞ። አድማጮች አሁን እዚህ ስቱዲዮ ከገባን በደረሰን ዜና የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች በዛሬው ጋዜጣዊ መግለጫቸው በቅርቡ በኢትዮጵያ በቁጥጥር ስር ውለው የነበሩ ሰባ የመንግስታቱ ድርጅት ከባድ የጭነት መኪኖች አሽከርካሪዎችና በተመሳሳይ ታስረው የነበሩ ስድስት የድርጅቱ የአገር ውስጥ ሰራተኞች መለቀቃቸውን፣ ሌሎች አምስት ሰዎች ከአንደኛው አንድ ቤተሰብ አባል ጋር አሁንም አዲስ አበባ ላይ በእስር ላይ እንደሚገኙ ተናግረዋል። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ኢትዮጵያ ካለችበት የጸጥታ ችግር አንጻር የተያያዘ መሆኑ በተገለጸ ምክንያት በኦሮሚያ ብሔራዊ ክልላዊ መንግስት ተጥሎ የነበረው የሰዓት እላፊ ገደብ ዛሬ መነሳቱን የክልሉ ጠቅላይ አቃቤ ሕግ አስታውቋል። በአስቸኳይ ጊዜ አዋጁ የተቀመጡ ሌሎች ክልከላዎችና ትዕዛዞች ባሉበት እንደሚቀጥሉም ጠቅላይ አቃቤ ሕጓ ዛሬ ለጋዜጠኞች በሰጡት መግለጫ አስታውቀዋል ፀሐይ ዳምጠው ትከታትለዋለች። በኦሮሚያ ክልል ሂዳር 3 2014 ዓ ም የተጣለውና ላለፉት አምስት ቀናት ተግባራዊ ሆኖ የቆየው የእንቅስቃሴ ገደብ ዛሬ ሂዳር ስምንት 2014 ዓ ም የተነሳው በሀገሪቱ ምጣኔ ሀብት ላይ ተጽዕኖ ማሳደሩን ግምገማዎች በማሳየታቸው መሆኑን የክልሉ ጠቅላይ አቃቤ ወይዘሮ አዱኛ አህመድ ተናግረዋል። የሰው እንቅስቃሴ መገደብ እና የተሽከርካሪን እንቅስቃሴ መገደብ በኢኮኖሚ ላይ ያለው ጫና ከፍተኛ ስለሆነ ጫና ብቻ ሳይሆን በአገራችን ውስጥ ያለው ትልቁ የንግድ ኮሪደር በእኛም ክልል ውስጥ የሚያልፍ ስለሆነ እና ወጪ ገቢውም ደግሞ ለሀገራችን የንግድ እንቅስቃሴ አስፈላጊ ስለሆነ ይሄ አስቸኳይ ጊዜ አዋጅ ስራ ላይ በሚውልበት ጊዜ የንግድ እንቅስቃሴው ደግሞ መገታት እና መቆም ስለሌለበት ባለበት ሁኔታ ደግሞ የሚቆም ከሆነ ከኢኮኖሚው አንግል ትንሽ አስቸጋሪ ሆኖም ስለታየ አፈጻጸሙም ተገምግሞ በዚህ ዘንድ ለጊዜው ማንኛውም የሰው እንቅስቃሴ ከሶስት ሰዓት እስከ አስራ አንድ ሰዓት ተብሎ የነበረው ገደቡ የተነሳ መሆኑን መታወቅ አለበት። ሌላው ተሽከርካሪም በተመለከተ ነው። ባለው የኢኮኖሚ እንቅስቃሴና በተገኘው የአፈጻጸም ችግር ተጠንቶ ታይቶ የክልላችን እዝ ተሽከርካሪን በተመለከተ ልክ እንደ ድሮ በየትኛውም ቦታ መንቀሳቀስ ይችላል። በአስቸኳይ ጊዜ አዋጁ የተቀመጡት መታወቂያን ይዞ መንቀሳቀስ፣ የጦር መሳሪያዎችን ማስመዝገብ፣ ለፍተሻ መተባበር፣ አካባቢን በንቃት መጠበቅና ሌሎች ጉዳዮች ባሉበት እንደሚቀጥሉ ያስታወቁት ወይዘሮ አዱኛ ለጸጥታ አስጊ እንደሚሆን የምታመንበት ሁኔታ ከታየ የእንቅስቃሴው እገዳ በማንኛውም ጊዜ ሊመለስ እንደምችል አመልክተዋል። በአስቸኳይ ጊዜ አዋጁ መሰረት ተጠርጥረው የታሰሩ ዜጎች አያያዝ እንደሚያሳስበው በመግለጽ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ያወጣውን መግለጫ አስመልክቶ የኦሮሚያ ጠቅላይ አቃቤክ በክልሉ ውስጥ ያለውን ሁኔታ አብራርተዋል። ሰላም እና የጸጥታ ዘርፎች ሊሆኑ ይችላሉ። ሚሊሻ ሊሆን ይችላል። ፖሊስ ሊሆን ይችላሉ። የተለያየ በሰላም ዙሪያ ላይ የወጡ አካሎች ሊሆኑ ይችላሉ። አዋጁን በሚተገብሩበት ጊዜ አዋጁ ባስቀመጠው ነው ገደብ ውስጥ ነው እነሱም መንቀሳቀስ ያለባቸው ማለት ነው። ይሄ ማለት ልቅ አይደለም ማለት ነው። አንቀስ 18 የህገ መንግስቱን አይጥስም። ሰዎች በተገቢው መንገድ መያዝ እንዳለባቸው ላላስፈላጊ እንግልትና ላላስፈላጊ ችግር ኢንሂውማን ትሪትመንት የሚባለው ውስጥ መሆን እንደሌለበት ያስቀምጣል። ሰዎች በፀጥታ ኃይሎች በቁጥጥር ስር ሲውሉ ትናንሽ ያሏቸው ችግሮች ሊያጋጥሙ እንደሚችሉ የጠቆሙት ወይዘሮ አዱኛ ለዛም በክልላቸው መፍትሄ ተበጅቶለታል ብለዋል። ነገር ግን ደግሞ ስራ ሲሰራ በተገቢው ሁኔታ በነባሩ ህግ ውስጥ እራሱ ስናፍ በሰባዊ መብትን በተመለከተ ሊኖር ይችላል። አፈጻጸሙ ታይቶ ደግሞ እንደ አስፈላጊ ሁኔታ ሊስተካከል የሚገባበትን መንገድ ደግሞ በእኛ ክልል ውስጥ ይሄ መመሪያ ሲወጣ መመሪያውን ተፈጻሚነትን ተገን ተደርጎ ችግር እንኳን ቢኖር ይሄንን ችግር ሊያዩ የሚችሉ ንዑሳን ኮሚቴዎች ተዋቅረዋል። የሰላም ኮሚቴ አለ። የኢንፎርሜሽን እና ቴክኖሎጂ ኮሚቴ አለ። በሶስተኛ ደረጃ ላይ ደግሞ የቅሬታ አካል ሰሚ ኮሚቴ አለ። የቅሬታ አካል ሰሚ ኮሚቴ እንደውም ሰብሳቢው አቪግ ነው። እስከ ታች ይወርዳል። እስከ ዞን ወረዳ፣ ከተማ ይወርዳል። ይሄ ኮሚቴው ማለት ነው። እንደገና ደግሞ የተፎካካሪ ፓርቲዎችም ተወካይ ይገባል። እዛ ቅሬታ አካል ውስጥ ማለት ነው። ፖሊስ ይገባል። እነኚህ ነገሮች ቅሬታዎች ሲመጡ ይመረመራሉ፣ ይገመገማሉ። አስፈላጊ የሆነ ለቅሬታው መልስ ይሰጣል ማለት ነው በዚህ እና በዚህ ሁኔታ ነው እንግዲህ አዋጁ በክልላቸው ውስጥ እየተፈጸመ ያለው ለማለት እንፈልጋለን። የሰዓት ላፊ ገደቡ ቢነሳም ህብረተሰቡ አጠራጣሪ ያሉት ጉዳይ ሲያጋጥመው ለጸጥታ አስከባሪዎች ጥቆማ እያደረሰ አካባቢውን የመጠበቅ ግዴታ አለበት ብለዋል የኦሮሚያ ጠቅላይ አቃቤ ወይዘሮ አዱኛ አህመድ ዛሬ ለጋዜጠኞች በሰጡት መግለጫ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። አድማጮች አሁን ለመጽሔቱ የመጨረሻ ወዳደረግ ነው ርዕስ ልውሰዳችሁ። የፖለቲካ የጋራ መድረክ መግለጫን ይመለከታል። ኢትዮጵያ ከውስጥና ከውጭ ኃይሎች የገጠሟትን ፈተናዎች ለመከላከል ህዝቡ የነቃ ተሳትፎ ሊያደርግ ይገባል ሲል የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። የሰሜን ኢትዮጵያ ግጭት ቆሞ ድርድር እንዲደረግ ዓለም አቀፉ ማህበረሰብ ጥያቄ ቢያቀርብም በሁኔታዎች የሚዋዥግ አቋም ይዟል ያሉት ህወሓት ለድርድሩ ዝግጁ አይደለም ሲሉ የጋራ ምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ገልጠዋል። የፖለቲካ ፓርቲዎቹ የጋራ ምክር ቤት አባል የሆነው የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄም ድርድር እንዲደረግ የሚቀርቡ ሀሳቦች ህወሓትን ወደ ስልጣን ለማምጣት ያለሙ እንጂ ችግሩ በሰላም እንዲፈታ በማሰብ እንዳልሆነ ተናግረዋል። ኬኔዲ አባተን የተከታተለው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ወቅታዊ ጉዳዮችን በማስመልከት ዛሬ ለውጭ መገናኛ ብዙሃን በሰጠው መግለጫ እየተስፋፋ ያለው የሰሜን ኢትዮጵያ ግጭት እልባት ሊያገኝ እንደሚገባ አሳስቧል። መግለጫውን በንባብ ያቀረቡት የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ አገሪቱ ከውስጥና ከውጭ ኃይሎች ገጥሟታል ያሏቸውን ፈተናዎች ለመከላከል ህዝቡ የነቃ ተሳትፎ ሊያደርግ ይገባል ብለዋል። በዚህ ፈታኝ ጊዜ ኢትዮጵያን ከውስጥና ከውጭ ችግር ፈጣሪዎች ለመጠበቅ ሀገሪቱ የምትፈልገውን ማንኛውንም መስዋዕትነት በመክፈል ሁሉም ንቁ መሆንና መደራጀት አለበት። የአስቸኳይ ጊዜ አዋጁን አስፈላጊነት ማሳነት ሳያስፈልግ ነገር ግን ሰላማዊ ሰዎች በተለይም የትግራይ ተወላጆች በደል እንዳይፈጸምባቸው ከፍተኛ ጥንቃቄ መደረግ አለበት። የጋራ ምክር ቤቱ በሀገሪቱ ግጭት ውስጥ ያሉ የፖለቲካ ኃይሎች ፖለቲካዊ ልዩነታቸውን ሀያ አንደኛውን ክፍለ ዘመን በሚመጥን መልኩ በጠረጴዛ ዙሪያ እንዲፈቱ ያሳስባል። ግጭቱ በወታደራዊ አማራጭ አይፈታም በሚል ዩናይትድ ስቴትስን ጨምሮ በርካታ ሀገራትና ተቋማት ሁሉም አካላት ያለምንም ቅድመ ሁኔታ ግጭቱን በአስቸኳይ በማቆም ድርድር እንዲጀምሩ በተደጋጋሚ ጥያቄ ቢያቀርቡም በሁለቱም አካላት ቸልተኝነት መኖሩን መግለጻቸውም ይታወቃል። ሁለቱም አካላት ልዩነታቸው ፖለቲካዊ መሆኑንና ልዩነቱን በፖለቲካዊ ውይይት መፍታት እንደሚቻል በተናጠል መግለጻቸውን የገለጹት በአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የቀድሞ የናይጄሪያ ፕሬዚደንት ኦሊ የጉኑ ባሳንጆ ለድርድር ጠባብ አማራጭ መኖሩን ጠቅሰው ይህን ለማድረግ ግን በአስቸኳይ ግጭቱ ሊቆም እንደሚገባ መናገራቸውም ይታወሳል። ዓለም አቀፉ ማህበረሰብ ግጭቱ ቆሞ ድርድር እንዲደረግ የሚያንሳውን ሀሳብ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንዴት ይመለከተዋል በሚል የአሜሪካ ድምፅ ላነሳላቸው ጥያቄ ሰብሳቢዋ ዶክተር ራሄል ባፌ ለድርድር ዝግጁ ያልሆነው ህወሀት ነው የሚል ምላሽ ሰጥተዋል። ጦርነቱን ለማቆም ባለው ነገር እንደው እንደ ድርድርም ብዙ የውጭ ሀገሮች የሚጠይቁት ለድርድሩ ህወሀት ዝግጁ አይደለም። ጎሉ ኢትዮጵያን ማፍረስ ነው እና ስትፈርስ ማየትም እንደሚያስደስታቸው ነው አናውንስ የሚያደርጉት። የኢትዮጵያ ህዝብ ደግሞ ህይወቱ ማለት ኢትዮጵያ ማለት ነው። አገሩ ናት። ሌላ ሀገር ምትክ የላት። ዋናው አገራችንን ለመጠበቅ ተገደን ነው የምንዋጋው። ግን ተስፋ እናደርጋለን አሁንም ከዛ እንደምንወጣ። ህወሀትም ወደ አእምሮ እንደሚመለስ እናስባለን በቃ ብሎ እንዲያቆም እንጂ ይሄ ተገደን የገባንበት ነው ማቆም ያቃተን ነገር ነው ግን ጦርነቱ ቶሎ እንዲያልቅ እንፈልጋለን ህወሀት ከዚህ ቀደም በተለያዩ አጋጣሚዎች ችግሩን በድርድር ለመፍታት ዝግጁ መሆኑን እንደገለጸ በመጥቀስ ላነሳውላቸው ጥያቄ ሲመልሱ የህወሀት አቋም ከሁኔታዎች ጋር የሚዋሽቅ እንደሆነ ተናግረው ችግሩ ዘላቂ መፍትሄ የሚያገኘው በብሔራዊ ውይይት መሆኑንም የጋራ ምክር ቤቱ እንደሚያምን ዶክተር ራሄል አብራርተዋል። ይህ እንዲሆን ደግሞ ህወሀት ጀምሮታል ያሉትን ጦርነት በቅድሚያ ማቆም አለበት ሲሉ ነው የገለጹት። ዛሬ ድርድርን ይጠይቃል። የሆነ የራሱን ጦር ሁኔታ ያይና እንደራደር ካለ በኋላ አንዱ ጋ ሲደርስ እንደዚህ በሱ ፕሮፓጋንዳ የተሸነፈ አካባቢ ካየ ኦ አልደራደርም፣ ደግሞ በቃኝ ይላል። ስለዚህ ትረስት መፍጠር አልተቻለም፣ በህወሀትና በመንግስት መሀል ዛሬ የገባውን ነገ ያፈርሳል፣ ነገ የገባውን ይተዋል። እንደገና ደግሞ መንግስት በቃኝ ቢልም አይተውም። እሱ ማቆም ይችላል እንጂ ኔ ቀጥላለሁ ይላል። አሁን ደሞ ይሄ እኮ ከመንግስት ያለፈ ህዝብ ህይወቱን የሚጠይቅበት ሰዓት ላይ ነው ያለ። ስለዚህ ህዝብ ህይወቱን መከላከል አለበት፣ የቻለውን ሁሉ ማድረግ አለበት። በተቻለ መጠን ጦርነቱን ህወሀት ለማቆም መወሰን ይኖርበታል ብለን እናስባለን። ለምን ሀገሩ ናት፣ ኢትዮጵያም አፍርሶ የሚያገኘው ነገር የለም። ህወሀት ጦርነቱን አቁሞ ወደ ብሄራዊ ብሔራዊ ውይይቱ ነው መምጣት ያለበት። በውይይቱ መሀል ድርድር ቢያስፈልግ ሊደራደር፣ መንግስትና ህወሀት እንዲደራደር ሊያደርግ ይችላል። ይሄ ገለልተኛ አካል ከድርድርም በፊት ሊፈታ ይችላል። ሂደቱ ውስጥ አንደርስታንድንግ ላይ ተደራሽ ሰው ሊፈታ ይችላል። እርሳቸው ይህን ይበሉ እንጂ መንግስትም ብሔራዊ ውይይት ለማድረግ መዘጋጀቱን የሚደግፉት የተለያዩ ሀገራትና ዓለም አቀፍ ተቋማት በቅድሚያ በሁለቱም ወገን ማለትም በህወሀትና በመንግስት ኃይሎች መካከል ግጭቱ ቆሞ ድርድር እንዲደረግ መጠየቃቸውን እንደቀጠሉ ነው። ይህ ካልሆነ በሁለቱም አካላት ላይ ማዕቀቦችን ለመጣል መዘጋጀቷን ዩናይትድ ስቴትስ መግለጿም ይታወቃል። ይሁንና የፖለቲካ ፓርቲዎች የጋራ ምክር ቤት አባል የሆነው የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ በሰጡት አስተያየት ስር እንዲደረግ የሚቀርቡ ሀሳቦች ህወሀትን ወደ ስልጣን ለማምጣት ያለሙ እንጂ ችግሩ በሰላም እንዲፈታ በማሰብ የሚቀርቡ እንዳልሆኑ ተናግረዋል። የኔጎሽየሽን አላማ በእነሱ በኩል እነሱን ወደ ስልጣን ለማሸጋገር የታቀደ ነው እንጂ በሰላም ችግሩን ለመፍታት በኛው መንግስት በኩል ሁለት ዓመት የፈጀ ጥረት ተደርጓል። ተንበርክከው የለመኑ እናቶችም ጭምር ረግጦ ወደ ጦርነት ካልገባ ብሎ የፎከረ ቡድን ነው። ስለዚህ ኔጎሺዬሽን የሚደረገው ወይም ድርድር የሚደረገው በአንድ ወገን ብቻ አይደለም፣ በሁለት ወገን ነው። ችግሩን በሰላም መፍታት የእኛን ፍላጎት ነው የመንግስትን ፍላጎት ነበር። ነገር ግን እነሱ ይህም በበጎ ስሜት አልተቀበሉትም። አሁን እያደረጉት ያሉ በአንድ መስመር ወደ ህዝብ መሀል እየገቡ ነው ያሉት። በግራና ቀኝ ያለው ህዝብ ዝም ብሎ አይመለከትም። ተነሳስቶ የተነሳሱበትን ክፉ ዓላማ ባጭር ሊያስቀረው እየተንቀሳቀሰ ይገኛል። የፖለቲካ ፓርቲዎች የጋራ ምክር ቤት በዛሬው መግለጫው አንዳንድ የውጭ መንግስታት፣ መገናኛ ብዙሀን ተቋማትና ግለሰቦች በኢትዮጵያ ላይ እያካሄዱ ነው ያሉትን የፕሮፓጋንዳ ጦርነት እንዲያቆሙም ጠይቋል። ግጭቱ እየተስፋፋ በቀጠለበትና ዓለም አቀፍ ጫናዎችን በበረቱበት በዚህ ጊዜ መንግስት ሁሉን አካታች ብሔራዊ ውይይት በፍጥነት ሊካሄድ የሚችልበትን ምቹ ሁኔታ እንዲፈጥርም የጋራ ምክር ቤቱ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ደቡብ ኢትዮጵያ ነው የምናመራው። አዲስ በሚመሰረተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዋና ከተማ አመራረጥ ላይ ቤንች ሸኮ ዞን ቅሬታ አሰምተዋል ይላል። ክልሉን ለመመስረት በህዝብ ድምፅ ከተወሰኑት አምስት ዞኖች እና አንድ ልዩ ወረዳ አንዱ የሆነው የቤንች ሸኮ ዞን አስተዳዳሪ አቶ ቀበሌ መንገሻ የዋና ከተማው ምርጫ በገለልተኛ አካል ውሳኔ ሳይደረግበት ክልል ሊመሰረት አይገባም ነው ያሉት። ዮናታን ዘብዴዮስ ነው ከዋሳ ያጠናቀረው። በክልሉ አመሰራረትና በማዕከል መረጣ ሂደት ላይ የዞኑ አስተዳዳሪ መሆነ ነዋሪዎች ቅሬታን ማሰማታቸውን የበንች ሸኮ ዞን ምክትል ዋና አስተዳዳሪ አቶ ቀበሌ መንገሻ ተናግሯል። የሚፈጽመው መርህ ቦታ ባለመንገድ እኛም በማናቆ ህዝቡም በማያውቁ ማለት ነው። ስለዚህ አስራ ሶስቱ ውስጥ አስራ አንዱ በጋራ ተስማምቶ አራት የክልል ማዕከል ከተሞች እንዲሆኑ ያደረጉ። ስለዚህ ይሄ ደግሞ አንደኛው ያለ መስፈርት ነው የኛ ቅሬታ። ስለዚህ መስፈርትን መነሻ ያደረገ ተግባብተን የመጣነው መነሻ ያደረገ መሆን አለበት። ከመስፈርት ውጭ የተሄደው ሂደት ትክክል አይደለም፣ ፍትሐዊም አይደለም። ስለዚህ ፍትሐዊነቱ ይረዳበት የሚል ጥያቄ ነው በዋነኝነት እንደኛ ቤንች ሸኮ ዞን ያለው እሱ ቅሬታ ነው ዋናው እንጂ ሌሎች እስከ መጨረሻ ድረስ ተስማምተን ይላል ፌዴራል መንግስቱ ጣልቃ እንዲገባ ና የህዝቡን ቅሬታ ሰምቶ አሳታፊና ፍትሐዊ በሆነ መንገድ ምላሽ እንዲሰጥ መጠየቁንም አቶ ቀበል አመላክቷል የማዕከሉ ጉዳይ በገለልተኛ አካል ተጠንቶ ባለ ብዙ ማዕከል ሆኖ እንዲደራጅ ስምምነት ላይ ተደርሶ እንደነበረ ና ከመሪህ ውጭ በሆነ መንገድ አካሄዱን ጥሷል ባሉት ሁኔታ አስራ ሶስት የስራ አስፈጻሚ አባላት ግዛው ማዕከል መሰየማቸውንም የዞኑ ምክትል አስተዳዳሪ ገልጿል ገባን ወደ ራሳችን አካባቢ ስለምንስበው፣ መስፈርቱን ለፌዴራል መንግስት ተሰጥቶ መስፈርቱ ፌዴራል መንግስት ያዘጋጅና፣ ከተሞችን ያወዳደር። ከተሞችን ካወዳደረ በኋላ በውድድሩ መሰረት ከተሞችን፣ ማዕከላቶችን ቅድም እንዳልኩት ከሁለት በላይ መሆን እንዳለባቸው ተስማምተናል። ውስጥም አራት ሊሆን ይችላል፣ ግን አሁን በተባለው አራት እንደሆነ ነው የተቀመጠው። ስለዚህ አሁን ለብልጽግና ፓርቲ አቅርበውም ያጸድቁት አስራ አንዱ ኮሚቴዎች ናቸው። አስራ ሶስት ስራ አስፈጻሚ ካላቸው ውስጥ አስራ አንዱ ናቸው። ሁለቱ አልተስማሙ። ስለዚህ በልዩነት ሀሳብ ነው ያሉትና ይሄ ምንድነው የአምስቱ ማዕከላቶች አምስቱ መዋቅር ማለት ነው። ከኛ ቬንች ተኮበኖች ግን ተስማምተው ተፈራርሞ ለብልጽግና ፓርቲ ለፌዴራል ብልጽግና ፓርቲ አስገብተዋል። የፌዴራል ብልጽግና ፓርቲ ያለው ደግሞ ይሄንን እናንተ አልተግባባቸው ከሆነ በቀጣይ ያሉት ሂደቶች ላይ አሰራሩን ተከትሎ ሌሎች ክላስተሮች አለው ኢኮኖሚ ዘርፍ፣ ማህበራዊ ዘርፍ፣ አስተዳደር ዘርፍ የሚባሉ ክላስተሮች ስላልተዘለደሉ አሁን ባለው አራት ማዕከላቶች ላይ በዋነኝነት የተዘለደሉት ሴክተሮች ጽፈት ቤትን በውጣ ምክር ቤትን ተርጫ ሚዛን አማን ከተማ ላይ ፍርድ ቤት እንዲሁም የብሔረሰቦች ምክር ቤትን ተይፒል ያደረጉት ማለት ነው። ስለዚህ ቀሪ ሴክተሮቹ በቀጣይ ይደለደላሉ ተብሏል። እሱንም ማን ነው በየትኛው መስፈርት ነው ይሄ ቅድም ያልኩት አራት ከተሞች የተዘለደሉት የሚል ጥያቄ ነው። የኛ ፌርነስ ያለው ጥያቄ ነው እ ሲተቃርክልንም ይሰራለን ይታኝልን ነው ለፌዴራል መንግስት ያቀርብሉና የቤንች ሸኮ ዞን ምክር ቤትም በበኩሉ ትላንት ረቡ ባካሄደው አስቸኳይ ጉባኤም እስካሁን የነበረው አሰራር ህግና ስርዓትን የተከተል እንደነበር አመላክቶ ዋና ከተማን በሚመለከት ግን ቀደም ሲል በተቀመጠው የጋራ ስምምነት መሰረት በገለልተኛ አካል በሚወጣ መስፈርት እንዲፈታ፣ እስከዛ ድረስ ግን የክልሉ ምስረታ እንዲራዘም ጠይቋል። የክልሉ ምስረታ አጠቃላይ ጉዳዮች በጥንቃቄ ሲሰረባቸው መቆየቱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት ኃላፊ ምትኩ በድሩ ተናግሯል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በክልል የመደራጀት የህዝብ ጥያቄ ተከትሎ ያው መንግስት ብዙ ስቴፕ ሄዶ ከህዝብ ጋር ተወያይቶ አዎንታዊ ምላሽ ሰጥቶም በክልል የመደራጀት ህዝበ ውሳኔ እንዲደራጅ ሲወሰን የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል መንግስት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አደራጅ አብይ ኮሚቴ የሚባል ሰይመዋል። ህጋዊ አካል ነው እና ይህ ህጋዊ አካል ደግሞ የዕለት ዕለት ስራውን እንዲሰራ በክልሉ ርዕሰ መስተዳደር ስራ አስፈጻሚ የሚባል አሁንም ህጋዊ አካል ከስድስቱ መዋቅሮች ሁለት ሁለት ሰዎች ያሉት እና በተጨማሪ ደግሞ አንድ የክልሉ መንግስት ተጠሪ ሰብሳቢ የሚሆንበት ስራ አስፈጻሚ በእርሰ መስተዳድሩ ተሰይመዋል። ስለዚህ ያው አጠቃላይ ክልሉ የሚመለከቱ ጉዳዮችን ያው በዚህ ህግ ማዕቀፍ እየተሰራ ነው የቆየው ማለት ነው። የፌዴሬሽን ምክር ቤት ድጋፍ እንዲያደርግ ወይም በዛ በኩል ገለልተኛ ሆነው እንዲያስጠና የሚል ሀሳብ ተይዞ ከቆየ በኋላ ወደ ምርጫ ህዝበ ውሳኔው ሊካሄድ አካባቢ የፌዴሬሽን ምክር ቤት በዚህ ጉዳይ የሚያመል ዝግጁነት ሲጠየቅ ይሄ ጉዳይ የእኛ ስራ አይደለም፣ እናንተ ስሩ፣ እኛ አስፈላጊ የሆነ ድጋፍ ቴክኒካል ድጋፍ ልናደርግ እንችላለን የሚል ምላሽ ሰጥቷል ተብሎ ለስራ አስፈጻሚው ከተነገረ በኋላ የፕሮጀክት ጽሕፈት ቤት የዓለም አቀፍ ተሞክሮ ዳሰሳዊ ጥናት አድርጎ እንዲያመጣ አስታይመን ተሰጥቶት በዛ መሰረት የዓለም ተሞክሮ ስራ አስፈጻሚ ቀርቦ አብይ ኮሚቴም እንዲወያይበት ተደርጓል። ኃላፊው ከተሞች ለማዕከልነት የሚመረጡባቸው ነጥቦችን ዘርዝረው በከተሞች መካከል የማበላለጥና የፍትሐዊነት ጥያቄ እንዳይነሳ ጉዳዩ በህግ የሚዳኝበት ስርዓት እንደሚዘረጋም ገልጿል። ክልሉ ረቂቅ ህገ መንግስት አንቀጽ ስድስት ላይ ክልሉ ከአንድ በላይ ከተሞች ይኖረውታል ይልና ዝርዝሩ በህግ ይወሰናል ይላል። ህጉ አሁ ምንድ ነው የርዕሰ መስተዳድር መቀመጫ በመሆኑ ያ ከተማ ከሌሎቹ የተለየ እንዳይሆን ከተሞቹ እኩል ስታትስ እንደሚኖራቸው የክልል መንግስት የርዕሰ መስተዳድር መቀመጫ መሆኑ የአፈ ጉባኤ መቀመጫ ሆን ሁለት አፈ ጉባኤዎች ይኖራሉ ወይም የጠቅላይ ፍርድ ቤት ፕሬዚዳንት መቀመጫ ሆነ ያ ከተማ ከሌላው የማይበላለጥና እንዲሁም አሁን ይህን ክልል እየመሰረቱ ያሉ ሁለት ስድስት መዋቅሮች ናቸው የሁለቱ ከተሞች ለጊዜው የክልሉ መቀመጫ ተብሎ አይጠቀሱም። ነገር ግን እነዛ እንኳን ፍትሀዊ የክልል መቀመጫ ባለመባላቸው የልማት የፍትሀዊነት እንዳይኖር በተገቢው መንገድ ፍትሀዊ የሆነ ልማት የሚያገኝበት አሰራር በህግ አግባብ አስቀምጦ ለመሄድ እየታሰበ ነው ያለውና፣ ስለዚህ እኔ ከተሞቹ የርዕሰ መስተዳድር መቀመጫ መሆኑ ሌላው ደረጃቸው እኩል ሆኖ እኩል እይታና እኩል ድጋፍ ካገኙ ብዙ ልዩነት አይኖርም። ከአንድ በላይ ማዕከል እንድኖር ሁሉም መዋቅሮች ተስማሙ ቢሆንም መንግስት፣ በአጭር ጊዜ ውስጥ መመስረት በማስፈለጉ ጊዜያዊ ማዕከል እንዲቋቋም በቀረበው ሀሳብ ላይ ህብረተሰቡ ቅሬታ ማሰማቱና አካሄዱንም ኃላፊው ተናግሯል። አንደኛ በክልሉ ውስጥ አራት ማዕከላት እንዲደራጁ የሚለውን ስራ አስፈጻሚ ተስማምቷል ያለ ልዩነት። ሁለተኛ ከነዚህ ማዕከላት ቦንጋ ላይ የክልል መንግስት ምስረታ እንዲከናወን የሚል የአስራ አንድ ከአስራ ሶስቱ ስራ አስፈጻሚዎች የአስራ አንዱ ሀሳብ ሆኗል። ሁለቱ ይሄንን ለመምረጥ ግልጽ መስፈርት ወጥቶ ቦንጋ ለምን ተመረጠች የሚያሳይ ግልጽ መስፈርት መውጣት አለበት የሚል ሀሳብ መጥቷል። ነገር ግን ያው ከአራቱ ከተሞች ከተመረጡት ውስጥ ቦንጋ አንዷ ነች። ለክልል መቀመጫነት ከተመረጡ ወይም ስምምነት ከተደረሰባቸው አራት ማዕከላት ቦንጋ አንዷ ስለሆነ ከፋ ሕዝብ ብዛትም አንጻር ከግራም ከቀኝም ለሚመጡ ሰዎች አማካይ ይሆናል ከሚል ህሳቤ ቦንጋ ተመርጦ በልዩነት በሁለት ሰዎች ይህን ሀሳብ ሳይደግፉ ማለት ነው። አጭር ጊዜ ይሄ የመንግስት ምስረታ የሚካሄድበት ማዕከል ቶሎ ይታወቅ የተባለውን ለጠቅላይ ሚኒስትር ኦፊስ መገለጽ ስላለበት ይሄንን ይዘው ሄደው ልዩነቱንም የታየበትንም አንግል ለብልጽግና ፓርቲ ጽህፈት ቤት ኃላፊ፣ ሌሎች የስራ ባልደረቦቻቸው ባሉበት ሪፖርት ቀርቦ በዛ መሰረት ያው ፓርቲው ወይም ከላይ የሚመጣው ውሳኔ መሰረት አድርጋችሁ ትሄዳላችሁ ተብሎ ነው የተለያዩ ክልሉ በአንድ ሳምንት ጊዜ ውስጥ የፊታችን ሂዳር አስራ አራት በይፋ እንደሚመሰረትም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንና መስግኝ። አድማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ልውሰዳችሁ። ተፈጥሮና አካባቢ። በዓለም ዙሪያ የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ ሁኔታ እንዲያሻቅብ ቢያደርግም በተለይም ባለፉት ሁለት ዓመታት ውስጥ በአፍሪቃ በቂ ምግብ የማያገኙ ሰዎች ቁጥር በከፍተኛ ፍጥነት እያደገ መሆኑን የተባበሩት መንግስታት ድርጅት ያወጣው መረጃ ያሳያል። ይህ ሁኔታ በተለይ ዝቅተኛ ገቢ ባላቸው አፍሪካ ቀንድ አገሮች እያስከተለ ያለው ተጽዕኖ ምን ይመስላል? አገሮቹ በምዕራብ በምግብ ራሳቸውን እንዲችሉና ምን ማድረግስ ይጠበቅባቸዋል? ስትል ስመኝሽ የቆየ በእንግሊዝኛ መጠሪያው አክሽን ኤጌንስት ሃንገር የተሰኘውን ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ ሀጅር ማሊምን አነጋግራ ተከታዩን አቀናብራለች። በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊየን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ ስልሳ በመቶ የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሀንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆ የሆኑት ሀጅር ማሊም ያስረዳሉ ዋነኛው ምክንያት በአስር ሺህና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ፣ ስለዚህ ለረሃብ ይጋለጣሉ። ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል። ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስ የሚከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መሥራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል። ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል። ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሀብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል። አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመን እና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው። ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል። ማሊም የሚሰሩበት አክሽን አጌንስት ሀንገር የተሰኘው ተቋም በሀምሳ ሀገራት በሚገኙ በረሃብ አደጋ ለተጠቁ ሀያ አምስት ሚሊየን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል። ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠን ነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከአንድ ሺህ ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ አንድ ሺህ ዶላር እጅግ በጣም ብዙ ገንዘብ ነው። ስድስት ቤተሰቦችን ለስድስት ወር ማኖር ይችላል። አድማጮች ሰዓታችን በማለቁ የቀረውን ማጠናቀቅ አልቻልንም። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ስለ ያበቃ፣ ያስተናገድኳችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።